የዲደብሊው ዜና እንደምናመሻችሁ በቅድሚያም ዋና ዋና ዜናዎቹ የአውሮጳ ሕብረት የሰብአዊ እርዳታ ድርጅቶች ወደ ትግራይ ክልል መግባት እስካልቻሉ ድረስ ለኢትዮጵያ በጀት መደጎሚያ የሚሰጠውን የ88 ሚሊዮን ዩሮ ድጎማ ማቋረጡን ሮይተርስ ዘገበ። ዘገባው ከኢትዮጵያ መንግስት በጉዳዩ ላይ ምላሽ አለማግኘቱንም አመልክቷል። የደቡብ ክልል ምክር ቤት በየደረጃው የሚገኙ ምክር ቤቶች ያላቸውን የውክልና መቀመጫዎች ቁጥር ለማሳደግ የሚያስችለውን አዋጅ ዛሬ አጸደቀ። በዚህ መሰረትም ቀደም ሲል ለክልሉ ምክር ቤት መቀመጫዎች በወረዳ ደረጃ ሶስት ተወካዮች ይቀርቡባቸው የነበሩ ወደ አምስት አምስት ተወካዮች ይመረጡባቸው የነበሩ የከተማ ምክር ቤቶች ደግሞ ከአስር እስከ አስራ አምስት የሚደርሱ ወኪሎች ይኖሯቸዋል። በዩጋንዳው ምርጫ የረዥም ዘመን የሀገሪቱ ፕሬዚደንት ዩዌሪ ሙሴቬኒ እየመሩ መሆኑን የሀገሪቱ የምርጫ ኮሚሽን አመለከተ። ዋነኛ ተቀናቃኛቸው ቦቢ ዋይን ተጭበርብሯል ያለውን ውጤት ህዝቡ እንዳይቀበል ጥሪ አቅርቧል። ዜናው በዝርዝር የአውሮፓ ህብረት የሰብአዊ እርዳታ ድርጅቶች ወደ ትግራይ ክልል መግባት እስካልቻሉ ድረስ ለኢትዮጵያ በጀት መደጎሚያ የሚሰጠውን የ88 ሚሊዮን ዩሮ ማቋረጡን ሮይተርስ ዘገበ። የህብረቱ የውጭ ጉዳይ ግንኙነት የበላይ ኃላፊ ጆሴፍ ቦሬል በበይነመረብ ባሰራጩት መልእክት፣ ጠቅላይ ሚኒስትር አብይ አህመድ ትግራይ ውስጥ ያለውን ግጭት በማስቆም አምና የተቀበሉትን የሰላም ኖቤል ሽልማት መርህን የማረጋገጥ ተግባር እንዲፈጽሙ መጠየቃቸውንም የሮይተርስ ዘገባ ጠቅሷል። ቦሬል አክለውም ለመርዳት ዝግጁ ነን፣ ሆኖም የሰብአዊ እርዳታ ድርጅቶች መንቀሳቀስ ካልቻሉ የአውሮፓ ህብረት ለኢትዮጵያ መንግስት ለመስጠት ያቀደውን የበጀት ድጋፍ ለመልቀቅ አይችልም ማለታቸውንም ሮይተርስ ዘግቧል። በጉዳዩ ላይ የጠቅላይ ሚኒስትር አብይን ጽፈት ቤት አስተያየት ለማካተት አለመቻሉንም ሮይተርስ አመልክቷል። የደቡብ ክልል ምክር ቤት በየደረጃው የሚገኙ ምክር ቤቶች አሁን ያላቸውን የውክልና መቀመጫዎች ቁጥር ለማሳደግ የሚያስችለውን አዋጅ አጸደቀ። ምክር ቤቱ ሐዋሳ ላይ አስቸኳይ ጉባኤውን ዛሬ አካሂዶ ያጸደቀው አዋጅ የክልል የዞንና የከተማ ምክር ቤቶች እስካሁን የነበራቸውን የውክልና መቀመጫዎች ቁጥር ከግማሽ በላይ እንዲጨምሩ ያደርጋቸዋል ተብሏል። በአዋጁ መሰረት ቀደም ሲል ለክልሉ ምክር ቤት መቀመጫዎች በወረዳ ደረጃ ሶስት ተወካዮች ይቀርቡባቸው የነበሩ ወደ አምስት አምስት ተወካዮች ይመረጥባቸው የነበሩ የከተማ ምክር ቤቶች ደግሞ ከአስር እስከ አስራ አምስት የሚደርሱ ወኪሎች ይኖራቸዋል። ይህም ለረዥም ዓመታት በ348 መቀመጫዎች ሲወከል የነበረው የደቡብ ክልል ምክር ቤት በቀጣይ 547 መቀመጫዎች እንዲኖሩት ያደርጋል። አዋጁ ከመጽደቁ አስቀድሞ አንዳንድ የጉባኤው አባላት አዋጁ የሕዝብ ቁጥር እድገትን መጪውንም አገራዊ ምርጫ ያገናዘበ ነው በሚል ሲያወድሱት፣ አነስተኛ ቁጥር ያላቸው ብሔሮችን ከግንዛቤ ያላስገባ ነው በሚል የተቃወሙትም አሉ። የመጀመሪያው መነጋገር ያለብን ነገር አሁን ያለው ምርጫ ክልል አነስተኛ ህዝቦችን፣ ሌሎች ብሔረሰቦችን የሚያሳትፍ አይደለም። አነስተኛ ቁጥር ያላቸው ብሔረሰቦች መቀመጫ የላቸው። አሁንም የተጋራ ነገር የለም። አሁን ለምሳሌ እንደ አባላቱ ለተነሱት ጥያቄዎች የክልሉ ምክር ቤት ርዕሰ መስተዳድር አቶ ርስቱ ይርዳው ተከታዩን ምላሽ ሰጥተዋል። ከኛ ሁኔታ አኳያ በመደበኛ ምርጫ ክልል ተወዳድረው ለክልል ምክር ቤት ለመመረጥ ምናልባት ሊቸገሩ የሚችሉ ካሉ ፓርቲው ማንኛውም ይሁን የትኛውም ፓርቲ ይሁን ግን ነገር ግን አትሊስት ብሔረሰቦቹ ተወካይ የሚያሳጣቸው ሆኖ ከተገኘ ልዩ ምርጫ ክልል የሚደራጅበት ተጨማሪ ሁኔታ ለመጠየቅም የሚሰራ መሆኑንና ኦፕን እንደሆነ እንዲወሰድ ለማለት ነው። ዛሬ ለአንድ ቀን የተካሄደው የደቡብ ክልል ምክር ቤት የ616 ሚሊዮን ብር ተጨማሪ በጀት በማጽደቅ ለተለያዩ ከፍተኛ አመራሮችም ሽመት መስጠቱን የሐዋሳው ወኪላችን ሸዋንግዛው ወጋየው በላከው ዜና ጠቅሷል። በዩጋንዳ ትናንት በተካሄደው አጠቃላይ ምርጫ የረዥም ዘመን የሀገሪቱ ፕሬዚደንት የሆኑት ዩዌሪ ሙሴቪኒ እየመሩ መሆኑን የሀገሪቱ የምርጫ ኮሚሽን አመለከተ። እንደ ምርጫ ኮሚሽኑ የመጀመሪያ ደረጃ ውጤት ሙሴቪኒ 63 በመቶ፣ ዋነኛ ተቀናቃኛቸው ቦቢ ዋይን ደግሞ 26 በመቶ የመራጩን ድምፅ አግኝተዋል። ከታዋቂ ዘፋኝነት ወደ ፖለቲካው የገባው ዋይን ከወዲሁ የመራጭ ድምፅ ተጭበርብሯል እያለ ነው። የምስጢር ድምፅ መስጫ ኮረጆ በአብዛኛው የምርጫ ጣቢያ አልነበረም። ወታደሩ አስቀድሞ ምልክት የተደረገባቸውን የመምረጫ ወረቀቶች ለሕዝቡ ሰጥቷል። በሌላ በኩል ደግሞ አንዳንዶች ሁሉም ባሉበት ምርጫቸውን እንዲያመለክቱ ተደርገዋል። አምባገነኑን በሰፊ ልዩነት እንዳሸነፍን በጣም እርግጠኛ ነኝ። ሁሉም ዩጋንዳውያን ይህን እንዲቃወሙ ጥሬን አቀርባለሁ። ይህን ምርጫ በእርግጠኝነት አሸንፈናል። ያሸነፍነውም በሰፊ ልዩነት ነው። ጀነራል ሙሴቬኒ እና ጥቂት ጨቋኝ ጓዶቻቸው ራሳቸውን በዩጋንዳ ህዝብ ላይ መልሰው ለመጫን እየሞከሩ ነው። ሆኖም የዩጋንዳ ምርጫ ኮሚሽን ለዚህ ማረጋገጫ የማምጣት ኃላፊነት እንዳለበት አሳስቦታል። አመጽ የተቀላቀለበት የምርጫ ቅስቀሳ የታየበት የዩጋንዳ ምርጫ ዛሬ የድምጽ አሰጣጡ በአብዛኛው ሰላማዊ መሆኑን ዘገባዎች እያመለከቱ ነው። ዘግቶ የወጡ ዘገባዎች እንደሚሉት የሙሴቪኒ ዋነኛ ተቀናቃኝ ቦቢ ዋይን ቤቱ በወታደሮች መከበቡ ተገልጿል። አድማጮች የምትከታተሉት የዶቸቨለ ዲደብልዩን ዜና ነው። የጀርመን ፕሬዝደንት ፍራንክ ቫልተር ሽታይንማየር ሰራተኞች ወደ ቢሮ ከመሄድ እንዲታቀቡ ጥሪ ያቀረቡ ፕሬዝደንቱ ዛሬ ይህን ጥሪ በቴሌቪዥን ያስተላለፉት ጀርመን ውስጥ በኮቪድ-19 የሚያዙ ሰዎች ቁጥር እየተበራከተ በመምጣቱ የተህዋሲውን ስርጭት ለመቀነስ በሚል ነው። የሀገሪቱ የተላላፊ በሽታዎች መቆጣጠሪያ ተቋም ዛሬ ይፋ እንዳደረገው ባለፉት 24 ሰዓታት ውስጥ 22368 ሰዎች በተዋሲው ተይዘዋል። በአጠቃላይም በሀገሪቱ በኮሮና የተያዙትም ከሁለት ሚሊዮን በልጠዋል። ፕሬዚደንት ሽታይንማየር በተዋሲው የተያዙት ቁጥር ከመጨመሩ ሌላ በተለይ ብሪታንያ ውስጥ የታየው የተለወጠው የተዋሲ አይነት በማዕከላዊ አውሮፓ መገኘቱም እንዳሰጋቸው ነው ያመለከቱት። አለመታደል ሆኖ በርካታ ሰዎች በሀገራችን በኮሮና ተህዋሲ እየተያዙ ነው። በዚህም ላይ በተህዋሲው የሚሞቱ ሰዎች ቁጥር መብዛቱ አሳዛኝና አሳሳቢ ነው። በብሪታንያ ወይንም በደቡብ አፍሪቃ እንደሆነው የተለወጠው ተህዋሲ አይነት በተወሰኑ ሰዎች ላይ እዚህ ጀርመን ውስጥም መገኘቱ ስጋቱን ይበልጥ አባብሶታል። ይህ በጣም አሳስቦኛል። ፕሬዚዳንቱ አክለውም ከጀርመን የሰራተኛ ማህበራት ጥምረት ኃላፊዎች ጋር በጉዳዩ መነጋገራቸውን በማመልከትም የግድ ካልሆነ በቀር ሰዎች ወደ መስሪያ ቤታቸው ከመሄድ እንዲታቀቡ አሳስበዋል። መራይተ መንግስት አንጌላ ሜርክል በበኩላቸው ቀጣይ ጠንካራ እርምጃ ለመውሰድ ከ አስራ ስድስቱ የፌዴራል ግዛቶች ጋር ለመነጋገር ማቀዳቸው ተነግሯል። ሰሜን ኮሪያ በዋና ከተማዋ ፒዮንጊያንግ ላይ የጦር መሳሪያ ትዕይንት አካሄደች። በዚህ ትዕይንት አዲስ ያዘጋጀችው ከባህር ጠላቂ መርከቦች ላይ የሚወነጨፉ ቦለስቲክ ሚሳይሎችም ለእይታ ቀርበዋል። የዘርፉ ባለሙያዎች ሰሜን ኮሪያ የተለያዩና አዳዲስ ቦለስቲክ ሚሳይሎችን ሳታመርት እንዳልቀረች ተናግረዋል። ድርጊቱ ፕሬዚደንት ኪም ጆንግ ኡን ሀገሪቱ በኒውክሌር አቅም ግንባታዋ እንዳትገፋ ለሚደረገው ጥረትም ሆነ ጫና ቁብ እንዳልሰጡት አመላካች መሆኑንም ገልጸዋል። የጦር መሳሪያ ትዕይንቱ የተካሄደው የሀገሪቱ መሪ የሆነው የሰራተኞች ፓርቲ በዚህ ሳምንት ያካሄደውን ስምንተኛ ጉባኤ መጠናቀቅ ምክንያት በማድረግ ነውም ተብሏል። ይህ ዶይቼ ቬለ ነው። ከዶቸቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ የአውሮጳ ህብረት የሰብአዊ እርዳታ ድርጅቶች ወደ ትግራይ ክልል ለመግባት እስካልቻሉ ድረስ ለኢትዮጵያ በጀት መደጎሚያ የሚሰጠውን የ88 ሚሊዮን ዩሮ ድጎማ ማቋረጡን ሮይተርስ ዘገበ። ዘገባው ከኢትዮጵያ መንግስት በጉዳዩ ላይ ምላሽ አለማግኘቱንም አመልክቷል። የደቡብ ክልል ምክር ቤት በየደረጃው የሚገኙ ምክር ቤቶች ያላቸውን የውክልና መቀመጫዎች ቁጥር ለማሳደግ የሚያስችለውን አዋጅ ዛሬ ያጸደቀ። በዚህ መሰረትም ቀደም ሲል ለክልሉ ምክር ቤት መቀመጫዎች በወረዳ ደረጃ ሶስት ተወካዮች ይቀርቡባቸው የነበሩ ወደ አምስት አምስት ተወካዮች ይመረጥባቸው የነበሩ የከተማ ምክር ቤቶች ደግሞ ከአስር እስከ አስራ አምስት የሚደርሱ ወኪሎች ይኖራቸዋል። በዩጋንዳው ምርጫ የረዥም ዘመን የሀገሪቱ ፕሬዚዳንት ዩዌሪ ሙሴቪኒ እየመሩ መሆኑን የሀገሪቱ የምርጫ ኮሚሽን አመለከተ። ዋነኛ ተቀናቃኛቸው ቦቢ ዋይን ተጭበርብሯል ያለውን ውጤት ህዝቡ እንዳይቀበል ጥሪ አቅርቧል። ዜናው በዚሁ አበቃ።